አምባሳደር ታዬ በተለይ በሴቶችና በሕፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ውንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ሕጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች ያወጣው መግለጫ። ስለዚህ ስ ምን ይላሉ? በእርግጥ እኔ ሪፖርቱን አላየሁትም። የሆነ ሆኖ በኢትዮጵያ መከላከያ ሰራዊት ያደረገው ነገር ቢኖር በትክክልም የታየ በተጨባጭ በጦርነት ወቅት ስንት ከተሞች ፈርሰዋል? ስንት ህዝብ ተንገላቷል? የሌሎች ሀገሮች ተመክሮ ይሄንን ነው የሚያሳየው። ኢትዮጵያ መከላከያ ሰራዊት ያደረገው ግን ያ ሁሉ ችግር ያ ሁሉ መንገላታት ያ ሁሉ ሰቆቃት ያ ሁሉ በብሔራዊ ማንነት በኢትዮጵያዊነት መዋረድ ተከስቶ ነገር ግን በዲስፕሊን ምክንያቱም የራስ ህዝብ በመሆኑ የወሰዳቸው እርምጃዎች በሙሉ ጥንቃቄ የተሞላባቸው ናቸው። ጥንቃቄ የተሞላባቸው በከተሞች መካከል ግብግብ አልተካሄደም። የከተማ ውጊያ አልነበረም። ምናልባት በአንዳንድ ትንሽ ከተሞች ተካሂዶ ሊሆን ይችላል። እኛ እስካለን መረጃ መከላከያ ሚኒስትር እንዳለው አሁን ሁመን ራይትስ አለ የሚባለው አይነት እውነታ አደለም የነበር ያውም ኮላተራል ወይም ደግሞ የተጓዳኝ ጉዳት ሳይኖረው ነው ከተሞቹ ነፃ የሆኑት። ለምንድን ነው ነፃ የሆኑት? ነው ነፃ የሆኑበት ምክንያት የህዋት ቡድን ዝግጅት ባልጠበቀው ወይም ደግሞ ቀደም ሲል ንቆት በነበረው ኃይል የተሰጠው አጸፋ ከባድ ስለነበር ማለትም የፊት ለፊት ውጊያዎች ከባድ ስለነበር የግዴታ የያዛቸውን ቦታዎች ለቆ መሄድ ነበር። ስለዚህ በከተሞች አካባቢ ጦርነት ማድረግ አስፈላጊም አልነበረም። ስለዚህ አስፈላጊ ባልነበረበት ሁኔታ ተደብድቧል የሚል ክስ ፖለቲካዊ እንደምታ ከለለው በስተቀር እኔ ትክክለኛ አይመስለኝም። ይሄንንም ዝም ብሎ መክሰስ ቀላል አይደለም በአንድ ሉዓላዊ ሀገር ላይ። ስለዚህ ይሄንን በትክክል በማስረጃ ማቅረብ አለባቸው። ቅድም እንዳልኩትም የተለመደ ባያደርገውም ያደርገዋል ዩዥዋል ሰስፔክት ነው ይባል፣ በዛ አሳቤና ፍሬምወርክ እይታ ስለሚያዩት ነው ብዙዎቹ በተለይ ከሰብአዊ መብት ድርጅት ጋር ተያያዥነት ያላቸው ቢሳሳቱም ጠያቂ ስለሌላቸው ጠያቂም የለንም ብለው ስለሚያስቡ ከተጠየቁም ከለላ ሊሰጡን ይችላሉ የሚሉ ትልልቅ ሀገሮች አሉ ብለው ስለሚያስቡ እንደፈለጋቸው ነው አስተያየት የሚሰጡት። ይሄ ትክክል እንዳልሆነ በእርግጥ በመንግስት በኩል አስፈላጊው መግለጫ መሰጠት ያለበት ይመስለኛል። መግለጫ ብቻ ሳይሆን በአካል ልክ እንደ ጀኖሳይድ እና ደግሞ የጾታ ጥቃት ቢሮዎች ሁሉ በአካል እየሄዱ ማነጋገርን የሚጠይቅ ይመስለኛል። አምባሳደር ታዬ የኢትዮጵያ መንግስት የሚተቹ ወገኖች ከሚያቀርቧቸው ክሶች በተደጋጋሚ የሚሰማው ሌላው የኤርትራ ኃይሎች በዚህ ጦርነት መሳተፋቸው በአክሱም እና ሌሎች አካባቢዎች ጣልቃ መግባትና በዜጎች ላይ በደል አድርሰዋል የሚለው ውንጀላ የመግባታቸው ዜና ሳይሆን ለምን የሚለው ነው ጥያቄ ሲሉ የኢትዮጵያ መንግስት ይወነጅላሉ። የኢትዮጵያ መንግስት ፈቅዶ የውጭ ኃይል በኢትዮጵያ ላይ ጥቃት እንዲያደርግ ፈጸመ ነው የሚሉት። ይህን በሁለት መልክ ማየት የተገባ ይመስለኛል። አንደኛ የኢትዮጵያ ወታደሮች በጓደኞቻቸው፣ በሀገራቸው፣ በራሳቸው ልጅ አንድ ምሽግ፣ አንድ የቀበሮ ጉድጓድ ውስጥ በነበሩ ባልንጀሮቻቸው ዘር ተለይቶ ሲንገላቱ፣ ሲሰደዱ የተሰደዱት የተጓዙት ወደ ኤርትራ መለመራቸውን ልብሳቸውን አስወልቀው በባዶ እግራቸው ወደ ኤርትራ ሄደዋል። ከኤርትራ ደግሞ ራሳቸውን አደራጅተው ብጣሽ ልብስም ስላልነበራቸው ብዙዎቹ ዩኒፎርም ተቀብለው እንደገና የሀገራቸውን ክብር ለማስመለስ ተንቀሳቅሰዋል። አንዱ እውነታ ይሄ ነው። ይሄን የሚክድ ያለ አይመስለኝም። በግንባር የነበሩትም በትክክል ያስቀመጡት ይሄ ነው ሲቃ እየተናነቃቸው ሁለተኛው ህወሓት እኮ ሊሸነፍ አልነበረም ፕላን ያደረገው በሶስት ወር ውስጥ አዲስ አበባ ለመግባት አዲስ አበባ ብቻ ለመግባትም ሳይሆን ምናልባት ታሰበው እንቅስቃሴ ጋር ተያይዞ በኤርትራ በኩል ጥቃት ከደረሰብንም በሚል ለማምታታት የኤርትራን ዩኒፎርም ሲሰፉ ቀርመዋል። አልብሰው ያንቀሳቀሷቸውን ሰዎች ደግሞ በቪዲዮ በተለያዩ መንገዶች ተመልክተናል። ይሄ አንዱ ጭብጥ ነው። ሶስተኛ እውነታው ኤርትራ እንደ አገር ያን ያህል በደንበሩ አካባቢ ጦርነት ሲካሄድ በራሷ ግዛት አቅራቢያ አቅድ መያዝ ቦታ መያዝ የማንኛውም ሉዓላዊ መንግስት ተርታ ሊሆን አይችልም። ወይም በማይካድራ ያ ሁሉ ሰው ወገን እየተለየ ህዝብ እያለቀን፣ ይሄ ደግሞ ወደ ሁመራ ሲቀጥል የኤርትራ ወታደሮች ደንበራቸው ላይ ሆነው ቦታ ባይዞ ኖሮ ምናልባት እንደ ሩዋንዳ ሁሉ የሩዋንዳ ታሪክ የምናውቀው ቦታ ባይዙ ሁሉ የሚጠየቁ ይመስለኛል። ይሄን የግምትና ሐሳብ ነው። ምክንያቱም ህዝብ እያለቀን። ስለዚህ አሁን የኤርትራ ጉዳይ በፈረንጆች አባባል ቡጊማን አንድ የተሸነፈ ኃይል ያሸነፈውን አካል ብርታትና ጥንካሬ መካድ ሲፈልግ ሽንፈትን ከተከናነበም በሌላ ድጋፍና በሌላ እገዛ፣ በሌላ ኃይል ነው የተፈጸመ ነው ለማለት የሚፈጥረውት ነው ይመስለኝ። ስለዚህ ሁሉንም ነገር በኤርትራ የማላከክ አባዜ በተለይ በቲፒኤልኤፍ ኦፕሬቲቭስ ወይም ደግሞ በህወሓት ቡድን ሰዎች በስፋት የሚታይ ነው። ይሄን አጉል ዝም ብሎ ከንቱ መሰረት የሌለው ክስ ነው። መልካም የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አበራ ቶላን እየጠቀሰ በሳምንቱ አጋማሽ የወጣ አንድ መግለጫ ለየት ያለ ትኩረት ስቧል። የአጃንስ ፍራንስ ፕሬስ እንደዘገበው የኢትዮጵያ ቀይ መስቀል ማህበር መሰንበቻውን በሰጠው በዚህ መግለጫ የትግራይ ክልል ሰማኒያ በመቶ ከረዴት አቅርቦት ውጭ ነው፣ በአሁኑ ሰዓት አይደረስበትም፣ ተቆርጠዋል ማለታቸውን የገለጸው በእርግጥ በነጋታውና በተከተሉት ቀናት የቀይ መስቀሉ ፕሬዚዳንት አስተባብለዋል። ይህን ቀደም ሲል አጃንስ ፍራንስ ፕሬስ ያወጣውን ዛሬ አንድ ሰው ሊሆን ይችላል የሚሞተው። የዛሬ ወር አንድ ሺህ፣ በሁለት ወራት በአስር ሺዎች የሚቆጠሩ ለህልፈት ሊዳረጉ ይችላሉ፣ በዚህ በአንዣበበ የረሃብ አደጋ የሚል ነው። በጣም ጠንከር ያለ ምናልባትም የስጋቱ መጠን ያናረ በኢትዮጵያዊ ተቋም የተገለጸ በመሆኑ ብዙ አነጋግሯል። እንዳልኩት አሁን የምንነጋገረው ማስተባበያ ከሰጡ በኋላ ነው፣ እርስ እስከሚረዱ ድረስ የዚህም ቃለ ምልልስ መንፈስም በተለይ ደግሞ የአደጋውን ክብደት የገለጹበትን እንዴት ያዩታል? የሚዲያ እውነትን ቅን ሲፈልግ መደበቅ ሲፈልግ ማጠማዘዝ ወይም ደግሞ ዲሲቭ ማድረግ አቅም ምን ያክል እንደሆነ በዚህ መግለጫ ያየ ነው ይመስለኛል። ሚዲያ አዲስ ትርከት ሊሰጥ ይችላል። ዓለም አቀፍ ሚዲያው ቅኝቱ በአብዛኛውን በተለይ በእኛ ብቻ ሳይሆን በሌሎች አፍሪካ ሀገሮች በሙሉ ጥፋት ላይ ያማከለ እውነት ብትነግረው እንኳን ሀሰት ነው የሚል ድምዳሜን ይዞ ስለሚመጣ ወይም አስቀድሞ በተሰላ እሳቤ ስለሚቀርብ ማዳመጥ የሚፈልገው የምትለውን ሳይሆን መጀመሪያ በአእምሮ የሳለው እና የቀረጸው ነው። ትንሽ ነገር በተሳለው ጋር የሚስማማ ሲመስለው ያንን ጀስቲፋይ በማድረግ ወይም ያንን በማረጋገጥ የፈልገውን ትርከት ይሰራል። ሳክትሊ የሆነው እሱ ነው። ምንድን ነው ያሉት በማስተባበያውም እየተናገሩ የነበሩት ስለ ትግራይም ብቻም ሳሆን በቤኒሻንጉና ጉምዝ በሌሎችም አካባቢ ስላሉ ቦታዎች እርዳታ ስለሚፈልጉ ያሉትም የኢትዮጵያ የቀ መስቀል ድርጅት ተረጂዎችን ለመደገፍ የተከለከለበት አንዳችም ሁኔታ አልነበረም። በጭራሽም የለም። ሶስተኛውና ውጭብጥ የቀ መስቀል ማህበር ፕሬዚዳንት ያሉት እኛ ያጋጠመን ሰማንያ ፐርሰንት የሚሆነው ድጋፍ ፈላጊ ህብረተሰብ ለመድረስ አቅም አጥሮናል እና አቅም ስላጠረን ድጋፍ ስጡን ነው የደረስነው ሀያውን ፐርሰንት ነው። ከሰው ኃይል ሊሆን ይችላል፣ ከሪሶርስ ሊሆን ይችላል፣ ከቁሳቁስ ሊሆን ይችላል። እጥረት ስላለብን መድረስ አለብን። ይሄ ማለት ሌሎች የኢትዮጵያ መንግስት ማለትም እርዳታ ድርጅት እንዲሁም ደግሞ እንደ ኦቻ የመሳሰሉት፣ ዩኒሴፍ የመሳሰሉት የሚደርሱቸውን ማህበረሰቦች ሁሉ ደምሮ ለማስቀመጥ ነው ያስቀመጠው፣ ፊት ያስቀምጠው። ስለዚህ ሚስ ሪፕሬዘንት ማድረግ ብቻ ሳይሆን አውቆ ዜናውን የማዛባት አይደል? ማዛባት አንዱ ነገር ነው፣ የመቀየር ነው የተካሄደው። ትክክለኛ ሪኮርድ አይደለም፣ በተጨባጭ እውነታውንም አያሳይም። በእርግጥ በትግራይ የተረጂዎች ቁጥር ከፍ ያለ ነው። ምክንያቱም የአመፃው ቡድን በትኖት ነው የሄደው። ይህን ሁሉ ማህበረሰብ የራሱን ሕይወት ለማትራት አርቆ ማሰብ አርቆ ማየት አልቻለም። በድርጅትና በድርጅት እምነት ብቻ የተከለለ በመሆኑ እንደ ሀገር እንደ ማህበረሰብ ማሰብ ባለመቻሉ ከሁለት ሚሊዮን በላይ ሕዝብ ተረጃው ላላ ሜዳ ላይ ነው ጥሎት የሄደው። ዞሮ ዞሮ እዳው የኢትዮጵያ ሕዝብና መንግስት ነው። የመጠበቅም የመንከባከብም ኃላፊነቱ ኢትዮጵያ ላይ ነው፣ ወደቁ በጠቅላላ የኢትዮጵያ ሕዝብ ላይ ነው። መልካም አምባሳደር ታዬ አሁን ያነሱትን የሚከተል ጥያቄ ላንሳ። ይሄ ምናልባትም በብዙዎች ዘንድ የሚነሳ ነው። እሱ እንዳሉት እነኚህ የመገናኛ ብዙሃን የሚያቀርቡት ትክክለኛ መረጃ ካልሆነ፣ ከፍተኛ እውቅና ያላቸው በዓለም አቀፍ የመገናኛ ብዙሃን ጨምሮ ከዚህ ቀደም ታይቶ በማያውቅ መልኩ ኢትዮጵያውያን ያልሆኑም ግለሰቦችም ጭምር የኢትዮጵያን መንግስት በዜጎች ላይ በሚደርሱ ጉዳቶች ተጠያቂ የሚያደርጉ ጽሁፎችን ለንባብ ሲያደርሱ እንመለከታለን። እርግጥ ነው ይህን በመቃወም ሌሎች ኢትዮጵያውያንም ሲጽፉ፣ አንዳንድ አፍሪካውያንም በመተቸት ጽፈዋል። ነገር ግን ለምን የሚለውን ጥያቄ እንድናነሳ ይጋብዛለና በእርግጥ እርስዎ እነኚህ ጽሁፎች መሰረት የሌላቸው ናቸው፣ በአብዛኛው እውነተኛ መረጃ አይደሉም የሚሉ ከሆነ ለምንድን ነው በተለየ ሁኔታ የኢትዮጵያን መንግስት በሚተችና መሰረት የሌለው መረጃ እንዴት ስ ነው ሊቀርብ የቻለው? ምንድን ነው መሰረት መነሻው? በርካታ ነው። እንደሚታወቀው የህዋት ቡድን ያሰበውና የተለመው ቅድም እንዳስቀመጥ ነው በአጭር ጊዜ ውስጥ ቢቻል ስልጣን መያዝ ካልሆነ ደግሞ ህወሀት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም፣ አልሸሸጉንም፣ በአደባባይ በተደጋጋሚ ነግረውናል። የነበራቸው እምነት ግን በአጭር ጊዜ ውስጥ መቆጣጠር ነው። የሚዲያ ጓደኞቻቸውን ከዚህ በፊት የሚታወቁ ወይም ደግሞ ቀውስ በሚመጣበት ጊዜ ራሳቸውን ለጥቃቅን ነገር መስጠት የሚፈልጉ በሙሉ ተሰልፈዋል። ሰዎቹ አዲስ አይደሉም። እንደምናየው ቅኝቱ በሙሉ የነበረው የናሸንፋለንን ታሪክ ለማስተጋባት ነበር። ይህ በአጭር ጊዜ ሲገለበጥ ትርከቱ ተቀይሮ፣ ነገር ግን በሚዲያ ዙሪያ ያሰለፏቸው የኮለኮሏቸው ሰዎች በሙሉ ነው በፕሮፓጋንዳ ሥራ ላይ የተሰማሩት በስም እየጠቀሱ ማስቀመጥ የሚቻል ይመስለኛል። አሁን ያለንበት ሁኔታ እውነትና ሐሰት ግብ ግብ የገጠሙበት ወቅት ነው ለማለት ይቻላል። በሚዲያው ዘር በኢትዮጵያ መንግስት በኩል በአንጻሩ እንደ ማህበረሰብ በህዝብ በኩል እንዲህ አይነት የፖለቲካ ህመም እንዲህ አይነት የፖለቲካ ወፈፌነት በቲፒልፍ ቡድን ይፈጸማል የሚባል ግምትም አልነበረም። ምክንያቱም ለነሱ ግምት የሙት ጨዋታ ነው የሚል ድምዳሜ የሚጠፋው ሰው ያለ አይመስለኝም። ቅድም እንዳልኩት እኛ ከለነንበት ኢትዮጵያ ትበተን የሚባለው እሳቤ ገዝቶ እያንዳንዱን ጭንቅላት ገዝቶት ጋር ነው ምስተቃል በቲፒኤልኤፍ በኩል ይሄ ወደ እውነት የተጠጋም ይመስለኛል። ስለዚህ ትክክለኛውን ሀቅ ለማስጨበጥ በአንድ በኩል መሬት ላይ ያለውን ሁኔታ መቀየር የግድ ነው። በሌላ በኩል ደግሞ ትክክለኛውን ሁኔታ ማሳየት የተገባ ነው። ስለዚህ አስቀድሞ የተዘጋጀ የፕሮፓጋንዳ ማሽነሪና በዋነኛነት በአገር መከላከል ዙሪያ የተጠመደ መሳ ለመሳ ይሄድ አልቻለም። ለዚህ ነው በርካታ ትርከት፣ በርካታ ዜና በተበዳዩ የኢትዮጵያ ሕዝብ ላይ ብዙ የዘነበው ለማለት ይቻላል። አጥፊው ላይ ከማነጣጠር ይልቅ በተጎጂ ማህበረሰብ፣ በተጎጁ ሕዝብ፣ በተጎጂ እና በመከላከል ላይ በነበረው መንግስት ላይ ያነጣጠረው ሲሆን ምክንያቱም የተሳለ ፕሮፓጋንዳ ነበር፣ ለሁለት ዓመት የተደከመበት። እንዳሁም አንዳንድ ሰዎቻቸው አሁን እንደ ሪትሮስፔክት ነው፣ ወደኋና ተመልሰን ስናየው ጥቃቱ ከመፈጸሙ በፊት አንዳንድ ሰዎቻቸው ወይም ፕሮፓጋንዲስቶቻቸው እንዴት እንደወጡ ስናይ ይህንን የሚያረጋገጥ እንደሆነ ማየት የሚቻል ይመስለኛል። ስለዚህ ዝግጅት ነበር። ሰዎቻቸውን አሰልፈዋል። በእኛ በኩል ግን ይሄ ዝግጅት አልነበርም። አምባሳደር ታዬ ምናልባት የመጨረሻ ላደርግ የምፈልገውን ጥያቄ እርሱም የተጋሩኝ ይመስለኛል። አንድም እነኚህ መረጃዎች ትክክለኛ አይደሉም በሚል የኢትዮጵያ መንግስት የሚከላከል ከሆነ፣ በእርግጥ ይሄ ሁሉ ውንጀላ መሰረተ ቢስ ከሆነ ሌሎችም የዜጎችን መብት ማስከበር ሊደርስ ከሚችል አደጋ መጠበቅም የመንግስቱ ኃላፊነት ነውና በከፊል የኢትዮጵያ መንግስት አካባቢ ያለው እውነታ እንዲታይ አለማድረጉ ችግር አይደለም። በወቅቱ የነበረው የመላ ማህበረሰባችን ትኩረት እንደ አንድ መንግስት የሁሉም ነገር መቋጫና መደምደሚያ የሆነውን ሉዓላዊነትን ማስከበር ነው። የሀገር አንድነትን ማስጠበቅ ነው። በኃይል በአመፃ ሊከናወን ይችል የነበረውን ሰፊ የደም መፋሰስ ማቆም ነው። እኔ አንዳንዴ የውጭውን ትንታኔ እንተውና የህዋት ሰዎች እንዳሰቡት በሶስት ወር ውስጥ ወደ መሀል ሀገር መጥተው ቢሆን ምን ይፈጠር ነበር? ይህንን ለእያንዳንዱ ኢትዮጵያዊ መቶ ይቻላል። ስለዚህ የመከላከሉና ብሎም አጥቅቶ ማንበርከኩ እርምጃ ኢትዮጵያን በደም እንዳትጥለቀለቅ ያደረገ ኃላፊነት የተላበሰበት እርምጃ ነው። ስለዚህ ዋናው ትኩረቱ ኢትዮጵያን የማዳን ተግባር ነው አገርን የመጠበቅ ተግባር ነበር። ኢትዮጵያ መንግስት በኢትዮጵያውያን ሚዛን መታየት ካለበት ዋናው ተግባር መመዘኛው ይሄ ይመስለኛል። እንደ ሌሎች እንደሰማ ናቸው አገሮች የመበተን እጣፋንታን አስበው አቅደው ሊያጎናጽፉን የፈለጉ ሰዎችን ማስቆም ነበር የኢትዮጵያ ተግባር እንደ መንግስት። ቅድሚያውም ትኩረቱም እሱ ነው። በእርግጥ አስቀድመው ቅድም እንዳልኩት ዝግጅት ስላልነበረ በቂ የሚዲያ ኃይል ለማስገባት እውነታውን እንዲያስረዱ ለማድረግ የሚቻልበት ሁኔታ አልነበረም። መጀመሪያ መቀመጫህን ነው። ስለዚህ በዚህ ሚዛን ነው መሰላት ያለበት ይመስለኛል። የኢትዮጵያ መንግስት የሚከሰስም የሚወቀስም ከሆነ ኢትዮጵያን በሁለት እግሯ በአቋማት ነበርም። እንደ ኢትዮጵያውያን እንደሚገባን ከሆነ እንደምንረዳው ከሆነ በቅንነት እስካየነው ድረስ ትልቅ እርምጃ ነው። በሀገራችንም በትልቁ የኢትዮጵያ የሂስትሪ ክሮኒክል ወይም ደግሞ ትርከት ውስጥ እኔ እንደ አብነት መጠቀስ ያለበት ይመስለኛል። ተጠያቂነት ካለም የኢትዮጵያ ሉዓላዊነት ቢደፈር ኖሮ፣ ብንበታተን ኖሮ፣ አገር ቀልብ ይለብስ ኖሮ ተጠያቂነቱ የሚመጣው ከዛ ነው ይመስለኝ። መልካም ምናልባትም በኃላፊነቱ የኢትዮጵያን መንግስት በተባበሩት መንግስታት ድርጅት እንደሚወክል ከፍተኛ ዲፕሎማት ብቻ ሳይሆን እንደ ዜጋ የሚታይ ጥያቄ ላንስ አለው። ኢትዮጵያ ውስጥ ብዙ አሳሳቢ ነገሮች ያሉበት ሁኔታ ላይ ነው ያለ ነው። በሰሜን ኢትዮጵያ ከተካሄደው ግጭትና የተከተሉት ሁኔታዎች የረሃብ አደጋ ማንዣበብ ሚሊዮኖች ለከፋ ሁኔታ እንዳይጋለጡ ቀደም ብለን በተመለከትናቸው ጥያቄዎች ያነሳ ናቸው። በሱዳን የድንበር ግጭት ምናልባትም ወደ ከፋ ሁኔታ እንዳያመራ ስጋት የፈጠረበት ሁኔታ አለ። በሀገሪቱ የተለያዩ አካባቢዎች ግጭቶች ንጹሐን ዜጎች ህይወታቸውን አጥተዋል። በርካቶች ይህን ለማስቆም የተሞከሩ ሁኔታዎች ወይም ድርጊቱ የሚበቃውን ያህል አልረዱም ሲሉ ይተቻሉ። ከትችቶቹና ከክሶቹ ባሻገር ኢትዮጵያ ወደ ሰላማዊ ሁኔታ እንድትመለስ እነኛ ያንዣበቡ አደጋዎች እንዲቀለበቱ ምን ያህል ተስፋ አለዎት እንደ ዜጋ እነኚህ ሁኔታዎች እንድትመለከታሉ እጅግ በጣም ጥሩ ጥያቄ ነው ለረዥም ጊዜ በተለያዩ ደረጃዎች እንደ ዲፕሎማትም እንዲሁም እንደ ዜጋ በተለያዩ ደረጃዎች ተሳትፎ አድርጌያለሁ አዲስ ለውጥ በሚመጣበት ጊዜ ምንጊዜም አዲሱ አስተሳሰብ አሮጌውን ገፍቶ እግር ለመትከል የሚደረግ የሀሳብ ግብግብ ቢሆን ጥሩ ነበር። ነገር ግን የሀሳብ ግብግብ ብቻ ሳይሆን አዲሱን ስርዓት ለመትከል በኢትዮጵያ የፖለቲካ ታሪክ ውስጥ የሚደረጉ እንቅስቃሴዎች ሁሉ ነውጥን፣ አመፅን የተላበሱ ናቸው። በአጭር ዘመን ታሪክ ይህንን ማየት የሚቻል ይመስለኛል። አሁን የምናየው ኢትዮጵያ አዲስ ለውጥ ያስፈልጋት ነበር። እንግዲህ ለመንግስት ሰራተኝነት እንደ ድርጅት ሳይሆን እንደ ብሔር ሳይሆን እንደ መንደር ሳይሆን እንደ ክፍለ ሀገር ሳይሆን ማወራው እንደ ኢትዮጵያ ች ሀገር አዲስ ለውጥ ያስፈልጋት ነበር። ይህ ለውጥ ደግሞ ግን እንዳልኩት አሮጌው አስተሳሰብ ከነ ትሉ ከነን እንደምታው ከናስተሳሰቡ አስተሳሰቡ እስኪወገድ ድረስ ወይም ደግሞ አዲሱ ተወልዶ እግር እስኪተክል ድረስ የነበረው ምጥ የታለፈ ይመስለኛል። ምጡ ታለ ማረጋገጫው አሁን ያለንበት ሁኔታ ነው። አዲሱ አስተሳሰብ እንዳይወለድ ያልተገመደ ተንኮል አልነበረም፣ ያልተሸረበ ሴራ አልነበረም። በፖለቲካ ሀሳብ የሚመጣ ቅድም ባሉት በዘውግ ሀሳብ የሚመጣ በእቡይነት የሚመጣ ማለትም ኢንቨንሲብል ከምሆን በእብሪት የሚመጣ ያምጥ ካልፏል። እንዴን አሁን የተወለደው እንዲያድግ ሳይሆን እንዲቀነጭር የሚፈልጉ ደግሞ በርካቶች ነው። መነሻቸው ፖለቲካዊ መነሻ ነው። ነበርተኛው አስተሳሰብ ቅድም እንዳልኩት እየተንከባለሉ የሚመጡ ችግሮች እንደሚኖሩ መገመት ይሄ ትልቅ አብነት አይተናል። ይሄንን ችግር የኢትዮጵያ ሕዝብ የኢትዮጵያ መንግስት ተቋቁሞ አልፎታል። ሁለት መቶ ሺህ ሰራዊት ያሰለፈ ያመጽ ኃይል ነበር። በታሪክ እኮ የለም ከዚህ እንዴት ቢሰላ እንደሆነ ለተመራማሪዎች መቶ ምክንያቱም ያለፈ ታሪክ ስለሆነ ይህንን መቋቋም የቻለ ህብረተሰብ በኢትዮጵያ ቀጣይነት በኢትዮጵያ ህይወት የሚያምር ጠንካራ ማህበረሰብ አለን ማለት ነው። ስለዚህ እኔ በሀገሬ እኔ በኢትዮጵያ ህዝብ የኢትዮጵያ ገናናነትን በሚያምኑ መሪዎች እምነት አለኝ። አሳልፈው የሚሰጡ አይነት ስለዚህ ትውልድ ብቻም ሳይሆን ለሚቀጥለው የስጋት ትንታኔውን መስራት ይቻላል። ነገር ግን በየደረጃው የሚያጋጥሙንን ችግሮች ቅድም እንደጠቀስኩት አንድ አራት የሚሆኑ ከፍተኛ ፈተናዎች ነው በብሔራዊ ማንነታችን እና በሉዓላዊነታችን ላይ የተጋረጡት። በጥበብ በእውቀት ያለንን እምቅ ኃይል ምንድነው ያለን? ህዝብ አለ። አገሩን ለመጠበቅ በቂ ስነልቦና ያለው ዜጋ አለን። የመከላከል ፍላጎትና ተነሳሽነት ያለው ተቋም አለን። መንግስት አለን። ስለዚህ ይህንን እምቃብት ፓወርን ሊቨሬጅ ለማድረግ ወይም ደግሞ ስትራቴጂን ለመቀየስ አመቺ ሁኔታዎች አሉ እና ይሄን ስንመዝነው የኢትዮጵያ ተስፋ ከፍ ያለ ተመራጭነታችን የማይቀር ነው። የአካባቢ ካስማ መሆናችን የማይቀር ነው። ብዙ ብዙ ሰፊ ህዝብ ያለን የወደፊትም ራዕይ ያለ ነው። ይሄንን እንዳንድ ታሪካዊ እንቅፋት የፖለቲካ እንቅፋት ማስላት ያለብን ይመስለኛል። ምክንያቱም እኛ ለሚቀጥለው ትውልድ የምናወርሰው አገር መኖር አለበት። ጥንካሬያችንም የሚለካው ራዕያችንም የሚለካው በዚህ ልኬታ ነው ለማለት ነው። የተስፋ ሰው ነኝ። ሆፒዛ ላይ ተስፋ ሁልጊዜም ህይወት አለው። ይሄ ደግሞ ኢትዮጵያዊ ሀሳብ ይመስለኛል። ብርቱ ሀሳብም ነው ብዬም ማምናሉ። መልካም። በመንግስቶም በሀገርም ላይ ትልቅ ተስፋ እንዳሉት ነው የገለጹልን አምባሳደር ታዬ አስቀስላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ። የመንግስቶ ከፍተኛ ባለስልጣናትን አጣዳፊ ምላሽ የሚጠይቁ ጥያቄዎች ሲነሱ ምላሽ ለመስጠትን ስለሚፈቅዱ ተስፋ አድርጋለሁ። ለሰፊ ማብራሪያው ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ።